ሰላም ጤና ይስጥልን። እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ ሳምንታዊው የዋዜማ በነገራችን ላይ መሰናዶ ነው። ለዛሬም በተሰሙት ያለውን የውይይት ርዕስ አንስተን ከባለሙያዎች ጋር ቆይታ የምናደርግበትን የውይይት መሰናዶ ይዘን ቀርበናል። ፕሮግራማችንን በማድመጥ አብራችሁን እንድትቆዩን እንጋብዛለን። ፕሮግራሞቻችንን ዋዜማ ራዲዮ ዶት ኮም ላይ ገብታችሁ ማዳመጥ ትችላላችሁ። በማህበራዊ ገጾችም እንደዚሁ ዋዜማ ራዲዮ ብላችሁ ፈልጉን። ፕሮግራማችንን በመስማት ከኛ ጋር በመሆኑ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ወደ ፕሮግራሙ እናልፋለን። ኢትዮጵያ የረጅም ዘመን የስልጣኔ፣ የጦርነት፣ የችግር ዘመን የማለፏን ያክል ከቀሪው ዓለም ጋርም ባላት ግንኙነት የረጅም ዘመን ድርሳናት አሏት። የሩቅ ዘመኑን ትተን የቅርብ ዘመናቱን የኢትዮጵያ የውጭ ጉዳይ ፖሊሲ ብንመለከት በብዙ ውጣ ውረዶችና ፈተናዎች ውስጥ ያለፈ ነው። የአገሮች የውጭ ጉዳይ ግንኙነት በሰነድ ሰፍሮ እንደ ሕግ እየተጣቀሰ አስረጅ የሚሆን ሳይሆን ሀገሮች ጥቅማቸውን ታሳቢ ባደረገ መልኩ በየሁኔታው የሚሰጡት አጸፋዊ ምላሽ ስብስብ ነው። አቋም መቀየር፣ አሰላለፍን ማሳመር፣ ወዳጅ መፈለግ፣ ባላንጣን ፊት መንስሳት ሁሉ የውጭ ጉዳይ ፖሊሲ ውስጥ የየዕለት ተግባራት ናቸው። በዚህ ሁሉ ውስጥ ሀገራዊ ጥቅም የስሌቱ ዋነኛ ማጠንጠኛ ነው። የኢትዮጵያ የውጭ ጉዳይ ፖሊሲ የአሁንም ሆነ ከዚህ ቀደም የነበሩት የቆሙለት ሀገራዊ ጥቅም ሊያስወግዱት የተለሙት ስጋት ምን ነበረ ብሎ መጠየቁ አስፈላጊ ነው። የዛሬው ውይይታችን የኢትዮጵያ የውጭ ጉዳይ ፖሊሲን ከትናንትና እስከዛሬ በጨረፍታ የምንዳሰስበት ነው። ሁለት ተወያዮች አብረውኛሉ። በዚህ የመጀመሪያው ክፍል ውይት ላይ ካሳሁን አዲስ የቀድሞ የዋሽንግተን ፖስት ጋዜጣ የአዲስ አበባ ዘጋቢ የነበረ እና በሌሎች በርካታ ሚዲያዎች ላይ ሰርቷል ጋዜጠኛ ነው ከተለያዩ ዲፕሎማቶች ጋርም በአማካሪነት አገልግሏል ዳዊት ተሾመ የፐብሊክ ፖሊሲ ምሩቅ ነው በፖለቲካ ጉዳዮች በተለይም በተቃዋሚ ፓርቲዎች ጉዳይ ላይ ትንታኔዎችን በመጻፍ ይታወቃል ሁለቱም እንግዶቼ አብረውኝ አሉ በዚህ በውጭ ጉዳይ ፖሊሲ ዙሪያ ላይ ሀሳብ ያጋሩናል የዕለቱ የፕሮግራሙ አዘጋጅ አርጋው አሸነነኝ ከዋዜማ ጋር አብራችሁ ቆዩ እንግዲህ ለሁለታችሁ መነሻ ማድረግላችሁ አንድ ጥያቄ አለ። በኢትዮጵያ የዘመናዊ ታሪክ ውስጥ በተለይ የቅርብ ጊዜውን የኢትዮጵያ ታሪክ ብንመለከት አጠቃላይ እነዚህ የውጭ ጉዳይ ፖሊሲዎቻችን ታሳቢ የሚያደርጉት ወይም ደግሞ ግብ አድርገው የሚነሱት ሀገራዊ ጥቅም ምን ነበረ? እንደው እሱን መነሻ ጥያቄ እናድርግና ወደ ሌሎች ጥያቄዎች ላይ እናልፋለን። ዳዊት ድሎ ላንተ ልስጥ። አመሰግናለሁ አርጋው እንግዲህ እንደሚታወቀው የዘመን የኢትዮጵያ ታሪክ የሚጀምረው ከአጼ ቴዎድሮስ መነሳት እና ስልጣን መያዝ ነው የሚጀምረው በዘመነ መሳፍንት የተካፈለችውን ኢትዮጵያ አንድ በማድረግ የሚጀምረው ማለት ነው። ከዚያ ከዛ ጊዜ ጀምረን ወደዚህ ስያየን ስንመጣ በኢትዮጵያ በውጭ ግንኙነቷ ትላቸው የነበሩት ዋና ዋና አበይት ፕሪንሲፕሎች የነበሩት አንደኛው እና ትልቁ ወታደራዊ እርዳታ የማግኘት ከወታደራዊ ቁሳቁሶች ጋር ያለ የቴክኖሎጂ ትራንስፎርሜሽን እና የሞደርናይዜሽን ልትለው የምትችለው አይነት ግብአት ነው። እንደምታስታውሰውም አፄ ቴዎድሮስ ለምሳሌ ከእንግሊዝ ጋር ያጋጫቸውም አንደኛው ይህ ፍላጎታቸውም እንግሊዝ በኩል በኮ በጎ ምን ላይ ስላልነበር በኢትዮጵያ ውስጥ የነበሩትን እንግሊዛውያን በማሰር መድፍ እንዲሰሩ በማስገደዳቸውም ጭምር ነው። አንደኛው ይሄ ነው ትልቁ። ከዛ ዘመን ከአፄ ቴዎድሮስም በሚኒልክም ስታየው በኃይለ ስላሴም ኢቨን በደርግም በኢህአዴግም አሁንም ስታየው የወታደራዊ ድጋፍ ማግኘት ቁልፍ የሆነ የውጭ ጉዳይ ፖሊሲያችን የመጀመሪያ ምሰሶ የሆነን የሚመስለው አንደኛው ሁለተኛው ዳር ድንበርን የማስከበር ወይም ቴሪቶሪያል ኢንቴግሪቲ የምትለውን የሀገሪቷን አንድነት የማስከበር ነው። ይሄኛውም ብዙ ከፍላጎትነት ወጥቶ ወደ ተግባራዊነት የተሸጋገረው ከአድዋ ድል በኋላ ነው። እንደምናውቀው በአስር አመት ውስጥ ነው የኢትዮጵያ በአብዛኛው ከዛን ጊዜ ከነበሩ በአጎረቤቶቻችንም በኮሎኒያል ከያዙ ሀገሮች ጋር ስምነት በማድረግ ዳር ድንበሯን ዲፋይን ግልጽ የሆነ ዳር ድንበር የተመሰረተው ማለት ነው ከአስራ ስምንት ዘጠና ሰባት እስከ አስራ ዘጠኝ ዜሮ ሰባት ባለው ውስጥ ነው። ይሄ የኢትዮጵያ ዳር ድንበር የምናውቃት የኢትዮጵያ ዳር ድንበር እውን ሆኖ የምናየው። ስለዚህ የዳር ድንበር የማስከበር ቴሪቶሪያል ኢንቴግሪቱን የማስጠበቅ ሁለተኛው አበይት ግብ ሆኖ እናየዋለን። ሶስተኛው እና ዋናው የአንደኛው ሌላኛው የውጭ ፖሊሲ ምሰሶ ሆኖ የምናየው የባህር በርን የማግኘት ነው። የባህር በርን የማግኘት ሁሉም መሪዎቻችን ሲደክሙበት የነበረ ነው። ከኢህአዴግ ውጭ የነበሩት ሌላኛው እስከ ዓፄ ኃይለስላሴ ድረስ ዘልቀው የነበረው የክርስቲያናዊ ወንድማማችነት እሱን ላይ የተመሰረተም እናያለን። ይሄኛው ሌላኛው ከዚህ ፕሪንሲፕል ስር የምናገኘው እንደ ግብ ተይዞ የነበረው ምንድን ነው? ኢየሩሳሌም የሚገኙ የኢትዮጵያን አርባ አራቶችን እና አርባ አራቶችን እነሱን የማስከበር እና ታሪካዊ ባለቤትነትን የማስጠበቅ ግብ ይዞ የቆመ ፕሪንሲፕል ነበረ። የክርስቲያናዊ ወንድማማችነት የሚባለው ማለት ነው። እነዚህ ናቸው ዋና ዋና በታሪኩ ከኢትዮጵያ የዘመናዊ ታሪኩ ጀምሮ ከአፄ ቴዎድሮስ ዘመናዊ መንግስት ጀምረን እስካሁን ድረስ ያሉትን ዋና ዋና ጉዳዮች በኢትዮጵያ ውጭ ጉዳይ ፖሊሲ የምንመለከታቸው እነዚህ ናቸው። ሆኖም ግን ከነዚህ ሂደቱ የምንረዳው ምንድን ነው? በአመዛኙ የኢትዮጵያ ውጭ ጉዳይ በውጭ ግንኙነቱ የምታስጠብቃቸው ፍላጎቶች በአመዛኙ ተመሳሳይ ሆኖ የቀጠለ፣ ነገር ግን እንደየመሪዎቹ አቅም ወይም እንደየመሪዎቹ የስልጣን ጠንካራነት እና ስልጣናችን በሚያስጠብቁበት መንገድ የተቃኘ የውጭ ጉዳይ የውጭ ግንኙነት ነበራት። በአንዱ በኩል ከዌስተርን ወይም ከአሜሪካ ጋር ስትወዳጅ፣ በሌላው በኩል ከእንግሊዝ ጋር ከዛ ከራሻ ጋር አሁን ደግሞ ከቻይና ጋር ጠንኮሮ የምናየውን ነገር እናያለን። እና የመሪዎቹ የስልጣን የማስጠበቅ ግብ በዘለለ የምናገኛቸው ፕሪንሲፕሎች እነዚህ ናቸው፣ አምስቱ ዋና ዋናዎቹ በእኔ እይታ ማለት ነው። ጥሩ፣ ወደ ካሳሁን ልሂድ። ካሳሁንስ እንዴት ነው? በኢትዮጵያ ታሪክ ውስጥ የዲፕሎማሲ ታሪካችን ምን ይመስላል? በዛ ላይ ዋና ዋና አንኳር የምንላቸው ጉዳዮች ምንድን ናቸው? በአንተ እይታ የውጭ ጉዳይ ፖሊሲ፣ አጠቃላይ ከኢትዮጵያ ታሪክ ውስጥ እሱን ነቅሰ ስታወጣ አንድ የምታስተውለው ነገር በጣም ቀጣይነት ወይም ይሄ ፈረንጆቹ ኮንቲኒቲ የሚሉት የምታይበት ኤሪያ እሱ ነው ማለት። ይሄኛው መንግስት ይምጣ፣ ያኛው መንግስት ይምጣ፣ ይሄኛው ንጉስ ይምጣ፣ ሌላኛው ንጉስ ይምጣ፣ ይብዛ የሚነስም ቀጣይነት የነበረበት ኤሪያ ነው ማለት። ዋይል የሀገር ውስጥ አንዱ የጀመረውን አንዱ አፍርሶ ሌላው ሲቀጥል፣ ሌላው የጀመረውን ሌላው አፍርሶ ሌላው ሲቀጥል፣ የውጭ ጉዳይ ፖሊሲን ስታይ የኢትዮጵያን የውጭ ጉዳይ ፖሊሲ ታሪክ ስታይ ተከታታይነት የነበረው አንዱ በጀመረው ላይ ሌላው ሲገነባ የነበረበትን ሁኔታ ነው የምታየው። ለምሳሌ ሚኒሊክ አፄ ዮሐንስ አፄ ቴዎድሮስ ከእንግሊዞች ጋር ጀምሮ የነበረው ግንኙነት ላይ አፄ ዮሐንስ እዛ ላይ ቢውልድ ሲያደረግ ታያለ አፄ ዮሐንስ ከእንግሊዝና ከጣሊያን ጋር ጀምሮ የነበረው ግንኙነት ላይ አፄ ምኒሊክ እዛ ላይ ቢውልድ አድርጎ ሴት ታየዋለ ኃይለ ስላሴም እንደዛ ቢውልድ እያደረገ ሴት ታየዋለ በኢትዮጵያ ኢምፓየር በነበረችበት ሰዓት ላይ ማለት ነው። እና ተከታታይነት ቀጣይነት የሚስተዋልበት የፖለቲካ ኤራ ይመስለኛል። ከኢትዮጵያ ቦታ ከኢትዮጵያ ፖለቲካ ታሪክ አንጻር ከደርግም ከመጣ በኋላ የኢህአዴግንም ሁኔታ ስታይ ሞሮለስ ለአፍሪካ ህብረት ያላቸውን ኮሚትመንት ስታይ በዛ ላይ ያን ያህል ብዙ እርስ በርሳች የአንደኛው ፖሊሲ ከሌላኛው ያን ያህል አለመራቁን ስታይ ፕሮባብሊ በኢትዮጵያ ታሪክ ውስጥ ቀጣይነት የነበረው ብቸኛ የፖሊሲ ኤሪያ እሱ ይመስለኛል። ከዛ በተረፈ ዳዊት እንዳለው ዋናው የኢትዮጵያ የውጭ ጉዳይ ፖሊሲ ዓላማ የነበረው ሰርቫይቫል ነው። ምክንያቱም መሪዎች በተለያየ አጋጣሚ ከውጭ ሀገራት ከውጭ ሀገር መንግስታት ጋር ይገናኛሉ እና ያ ግንኙነት ምን አስተምሯቸዋል? ሌላው ዓለም በቴክኖሎጂ በተለይ በሚሊተሪ ቴክኖሎጂ ከኢትዮጵያ በጣም ርቆ እንደሄደ፣ ሌላው ዓለም እርስ በርሱ አንዱ አንዱን እንደሚወር፣ ኋላ ላይም ደግሞ አስራ ዘጠነኛው ክፍለ ዘመን ሁለተኛው አጋማሽ በኋላ አፍሪካ በአውሮፓውያን አፍሪካ፣ ኤዥያ በአውሮፓውያኖች እንደተወረረች ኮሎናይዝ እንደተደረጉ ያን ሪያላይዝ እንዳደረጉ የነሱ እነሱ ውጭ ጉዳይ ፖሊሲያቸውን ኢትዮጵያ የዚህ ታሪካዊ ሂደት ቪክቲም እንዳትሆን ምን ማድረግ አለብን ብለው ጠይቀው ያን ጥያቄ ለመመለስ የሚያደርጉት ትግል ነበረ። ዲፋይን የሚያደርገው የውጭ ጉዳይ ፖሊሲያቸውን ከዛ አንጻር ስታይ ዓፄ ዮሐንስ ከእንግሊዞች ጋር ከግብጾች ጋር ያደርጉት የነበረ ድርድር ከጣሊያኖች ጋር አጼ ሚሊኒክም እንደዛው ያደርጉት የነበረ ድርድር ኋላ ተፈሪ መኮንን ገና ንጉስ ሳይሆን ኢትዮጵያን ሊግ ኦፍ ኔሽን ውስጥ አስገብቶ በኮሌክቲቭ ሴኪሪቲ አማካኝነት ዓለም አቀፍ ጥበቃ እንድታገኝም ሲያደርግ የነበረው ሙከራ። ኋላም ሊግ ኦፍ ኔሽን ካስገባት በኋላ ፋሽስት መጥቶ ሲወር ሄዶ ጄኔቭ የተናገራቸው ነገሮችን ያን ሁሉ ስታይ በአንድ ሴንቴንስ አስቀምጥልኝ የምትለኝ ብትለኝ፣ ለምሳሌ የኢትዮጵያ ውጭ ጉዳይ ፖሊሲ በታሪክ ውስጥ የኢትዮጵያ የውጭ ጉዳይ ፖሊሲ ኢትዮጵያ እንደ ነፃ ሀገር መቆየቷን ለማረጋገጥ የሚጥር ፖሊሲ ነበረ ብዬ ነው። ምክንያቱም አጠቃላይ እስያው ቅድም እንዳልኩ እስያዎች፣ አፍሪካውያኖች፣ ቻይና፣ ኢንዲያ፣ የላቲን አሜሪካ የነበሩ የተለያዩ ማህበረሰቦች በአውሮፓውያኖች ቀኝ እየተገዙ ሁሉም ነፃነታቸውን እያጡ ባሪያ፣ ኋላ ቀኝ ተገዥ እየሆነ ያለበት ሁኔታ ስላለ የኢትዮጵያ በተለያየ ጊዜ የነበሩ መሪዎችም ያንን ያውቁት ስለነበረ ያ እጣ ለኢትዮጵያ እንዳይደርስ የሚያደርጉት ትግል ነበረ። የውጭ ጉዳይ ፖሊሲያቸውን የሚመራው ያ ትግል ማለት ነው። ያንን ለማድረግ ብዙ ነገር አድርገዋል። ውሎች ተዋውለዋል። ጓደኝነት መስርተዋል። እርስ በርስ እዛው የአገር ውስጥ ፖለቲካን ሁሉ አፌክት አድርጎ እርስ በርስ ነገስታቶች ተካክደዋል። ብዙ ነገር ሆነዋል። ግን ያ ሁሉ አላማው የኢትዮጵያን ነፃነት አስጠብቆ ለማቆየት ነበር። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ዋናው የኢትዮጵያ የውጭ ጉዳይ ፖሊሲ ማጠንጠኛ የሀገር ነፃነትን ማስጠበቅና የራስን የማዳን አላማዎች እንዳሉት በሁለታችሁም ተገልጿል። ይህንን የውጭ ጉዳይ ፖሊሲ ለሀገር ውስጥ ስልጣን ማስጠበቂያ ሲጠቀሙት ነበር ወይ? በዛ በኩልስ ያለው ነገር እንዴት ነው የምታዩት? የኢትዮጵያ መንግስታት በሀገር ቤት ስልጣናቸውን ለማስጠበቅስ የውጭ ዲፕሎማሲውን እንደ ከለላ ይጠቀሙታል ወይ? ይህንንስ ማየት እንችላለን አጋጣሚዎች አሉ። እሱም ግን የውጭ ጉዳይ ፖሊሲ አልለው ማለት ፖሊሲ ሲሆን አንድ ግሩፕ በጣም ጠባብ ለሆነና በጣም ጊዜያዊ ለሆነ አላማ የሚያደርገው ድርጊት እያሱን ለማስመታት ጣ እሱም ከጣሊያኖች እና ከእንግሊዞች ጋር ያደረገው የተለያዩ ግንኙነቶች፣ የተለያዩ ኢትዮጵያ ውስጥ የነበሩ ፖለቲካል አክተርስ ከውጭ ሀይላት ጋር የተለያየ ግንኙነት አድርገዋል። ኢን ዘ ኮርስ ኦፍ እንትን ራሳቸውን ስልጣ ላይ ለማስመጣት። እዚህ ጋር አንድን ከካሽሽ ለየት ያላሰባለኝ ጥሩ እንግዲህ አርጋ ሆነ ካልተሳትኝ አንተ ልታነሳው የፈለግኩ ፈረንጆቹ ዳይቨርዥነሪ ፎሬን ፖሊሲ የሚሉት የማስቀየሻ ውጭ ጉዳይ ፖሊሲ የሚሉት ነገር ነው። በመጀመሪያ ደረጃ ውጭ ጉዳይ ፖሊሲ የሚመነጨው ከሀገር ውስጥ ሁኔታ ነው። ስለዚህ የሀገር ውስጥ የስልጣን አያያዝ ታሪካችን በራሱ የውጭ ጉዳይ ፖሊሲያችን ላይ ተጽዕኖ አለው። ለዛም ነው የውጭ ጠላት አለብን ብቻ በሚል ታሳቢ አይደለ ለመሪዎቻችን የመሳሪያ ለማግኘት መሳሪያ ማግኘትን እንደ አንድ የውጭ ጉዳይ ፖሊሲ ፕሪንስፕል ይዞት ወይም እንደ አላማ ይዞት ሲንቀሳቀሱ የነበረው መሳሪያ መያዝ በራሱ የኢትዮጵያ ስልጣን በኢትዮጵያ ፖለቲካ ውስጥ ስልጣን የሚያዘውም የሚጠበቀው በመሳሪያ ኃይል ነው፣ በአፈሙዝ ነው ስልጣን እስካሁን ሲያዝ የነበረው። ስለዚህ ይህን መሳሪያ የሚያገኙበትን መንገድ በማመቻቸት ስልጣናቸውን ለማስጠበቅ ይጠቀሙበታል። ጥሩ ምሳሌ የሩቆቹ ምናንስታይ አሁን ኢትዮጵያ አሁን በኢህአዴግ ዘመን ሶማሌ ውስጥ ለተደረገው ጦርነት ወንደ ፈረንጆቿ አቆጣጠር ከሁለት ሺ አምስት ከሁለት ሺ ስድስት ድረስ ባለው በአጠቃላይ ከቻይናም፣ ከራሽያ፣ ከቼክ ሪፐብሊክ፣ ከእስራኤል ከፍተኛ ሄቪ ዌፐንስ የምንላቸው ታንክን ጨምረን ወታደራዊ መኪኖችን ጭምር ተገዝቷል። እነዚህም ወታደራዊ አቅም ይሄ ወታደራዊ አቅም ለጦርነቱ ብቻ የሚውል ነው ወይ ነው? ለእኔ አይደለም። ለጦርነቱ ብቻ ሳይሆን ኢህአዴግም ስልጣኑን ለማስጠበቅ የሚመካበት ኃይል እየፈጠረ ነው። የስልጣኑ ለመጠበቅ የሚያስችለውን አቅም እየጨመረበት ነው ነው የሚል ነው። አንደኛው ይሄ ነው። ሁለተኛው ነጥብ ምንድን ነው? ብዙውን ጊዜ እኔ የምናየው መሪዎቻችን ወደ ውጭ የሚሄዱት የተክለ ሰውነታቸው በውጭ ጉዳይ ፖሊሲ ላይ መሳል የሚጀምሩት መቼ ነው የሚለው ደግሞ ትልቅ ጥያቄ ነው። ለምሳሌ የፀሀይ ለስላሴን ስናይ ከአስራ ዘጠኝ ሀምሳ አምስት የታህሳስ ግርግር በኋላ ነው በጣም ወደ ውጭ ወጥተው የምናየው። የአፍሪካ አንድነትን ብንል ለምሳሌ በቀሎም ደግሞ መለስ መች ነው ወደ አፍሪካ ወደ አለም መድረክ መውጣት የጀመረው? ብዙ ጊዜ አምባገነን መሪዎች የሚያደርጉት ራሳቸውን የራሳቸውን ተክለ ሰውነት በዓለም አቀፍ ደረጃ ላይ ከበሬታ ያላቸው አንቱ የተባሉ ሰው ናቸው እና ሀሳባቸውን ስላልተረዳን ነው እኛ ወደሚል አስተሳሰብ ራሳቸውን ጉድፋዘር የሚሉት ፈረንጆቹ ማለት ነው። ወይም በአፍሪካ ፖለቲክስ በተለይ በተለይ በዌስተርን አፍሪካ አካባቢ ላይ የምታየው ነገር ጉድፋዘር የምታየው ነገር ነው። የፖለቲካ ቀውስ ሲመጣባቸው ከዛም በፊት ስልጣናቸውን ለማስጠበቅም የሚያደርጉት እንቅስቃሴ ከውጭ ፖሊሲያቸው ጋር የተቃኘ ነው እና ውጭ ጉዳይ ፖሊሲን ለስልጣናቸው ስልጣንን ለማግኘት ለማስጠበቅ የሚጠቀሙበታል። ለማግኘት ብቻም ሳይሆን ለማስጠበቅም ጭምር ነው የሚል አርጉመንት አለኝ። ስለዚህ ይሄ አንዱ የውጭ ጉዳይ ፖሊሲያችን ስቴት ሴንትሪክ ነው የሚል እምነት አለኝ። እኔ የህዝቡን ተጠቃሚነት ማዕከል ላይ ያስቀመጠ ሳይሆን፣ የአገዛዞቹን ህልውና ያስቀደመ ነው የሚል እምነት ካሳሁን አዲስንና ዳዊት ተሾመን ለነበራቸው ቆይታ አመሰግናለሁ። ውይይታችን በዚህ አላበቃም። በርካታ ጥያቄዎች አሉ። ከዚህ ከውጭ ጉዳይ ፖሊሲ ጋር በተያያዘ የምንመለስበት ይሆናል ሳምንት። እንደዚሁም ሌሎች ባለሙያዎችም ሐሳብ የሚሰጡበት ነው ይህ ርዕሰ ጉዳይ። የቀሩትን ጉዳዮች በቀጣዩ ፕሮግራም የምንመለስበት ይሆናል። ፕሮግራማችንን በማድመጥ አብራችሁን ስለቆያችሁን እናመሰግናለን። የሚኖሯችሁን አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ብትጽፉልን እናስተናግዳለን። እንደዚሁም ደግሞ ከዚህ ቀደም የተላለፉ በርካታ ፕሮግራሞች አሉን። እነሱን ለመከታተል በዌብሳይታችን ላይ ዋዜማ ራዲዮ ዶት ኮም፣ አለበለዚያም በማህበራዊ ገጾች በትዊተር እና በፌስቡክ ላይ ዋዜማ ራዲዮ ብላችሁ ፈልጉን፣ ተከተሉን። በቀላሉ ፕሮግራሞቻችን ይደርሷችኋል። እንደዚሁም ደግሞ በዩቲዩብ እና በሳውንድ ክላውድ ፕሮግራሞቻችንን ማዳመጥ ይቻላል። ዋዜማ ራዲዮ ብላችሁ ፈልጉ። እንግዲህ ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ አድርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋዋሽን የነበርኩኝ፣ እስከ ሳምንት ደህና ቆዩ ነው።